ከማህበረሰብ ለማህበረሰብ አያሌ ኢትዮጵያውያን የበርካታ አጎራባች ሀገራትን ድንበሮች በየብስና በጢያራ ቋርጠው በስደት ካምፖቻቸው ተጠልለው በከተሞቻቸው ተፍጨርጭረው ኖረው ወደ አውስትራሊያ ዘልቀዋል። በቤተሰብ በሥራ ጉብኝት፣ በጎብኝነት፣ በነፃ ትምህርት ዕድል አስባቦች ለአውስትራሊያ ነዋሪነት ሲልም ለዜግነት በቅተዋል። በነፃ ትምህርት ዕድል ከመጡት ኢትዮጵያውያን ውስጥ አንዱ ዶክተር ተስፋዬ ይግዛው ናቸው። የግል ለታሪካቸው መነሻ የትውልድ ከተማቸው ጎንደር ናት። አመሰግናለሁ ካሳሁን ይህን ዕድል ስለሰጠኝ፣ እንደተለመደው እንደ ሁል ጊዜው በጣም አመሰግናለሁ። ጎንደር ከተማ ውስጥ ነው ተወልጄ ያደግኩት። ሁለቱ ወንድሞች አሉኝ። እኔ መሀል ላይ ነው ያለው፣ ሁል ጊዜ የሚረሳው ማለት ነው። ትምህርቴንም የተማርኩት በጎንደር ከተማ ነው። ሃይስኩል ከጨረስኩ በኋላ ወደ ዩኒቨርሲቲ ከጎንደር ወጥቻለሁ። እስከዛ ድረስ ግን ጎንደር ነው ተወልጄ ያደኩት። የጎንደር ሕይወቶ ምን ይመስል ነበር ወደ ዩኒቨርሲቲ እስከሚገቡ ድረስ? የጎንደር ህይወት ጥሩ ነበር። እኔ ሁሌ በጭንቅላቴ የማይጠፋ ሁሌ ማስታውሰው ወንዝ ነበር፣ ቀሃም ይባል ምናልባት፣ ቀዳማዊ ኃይለ ስላሴ የሚል ጋር የተያዘ መሰለኝ። እዛ ስንዋኝ ነበር የምንለው። እንደው ዩኒቨርሲቲ ከሄድኩ በኋላ ሁሌ ማስታውሰው ቤተሰቦች፣ እናቴ ጋር ነው ያደግኩት። ሲንግል ማዘር ነች ያሳደገችን ሶስታችንም አስተማሪ ነበረች እናቴ። እንደው በዚሁ አጋጣሚ እሷንም ለማመስገን እወዳለሁ። እኔም ብቻ ሳይሆን ሌሎቹንም ብዙ ልጆችን ያሳደገች ያስተማረች ናት። መምህር ንግስት በላይ ትባላለች። ሁለት ወንድሞች አሉ። እድገት የምን ይመስላል የሚለው ያው ሁላችንም ስናድግ በቤተሰብ ብቻ ሳይሆን በአካባቢው በጎረቤትም የተለየ አይደለም። ችግር ሲኖርም እዛው ከጎን ያለው ተቻችሎ ነው። ኳስ በጣም ጨዋት ነበር። እግር ኳስ ወድ ነበር። ባስኬት ቦልም ለዚህ ሀገር እንኳን ረዥም አይደለውም፣ ግን ለኢትዮጵያ ትንሽ ረዘም ስለ ባስኬት ቦል ዩኒቨርሲቲ ያለውን ባስኬት ቦል ጨዋት ነበር። ከዛ ሰ የዩኒቨርሲቲ ህይወት ውስ ምን ይመስል ነበር? ዩኒቨርሲቲ ወደ ዲላ ዩኒቨርሲቲ ደቡብ ነው የመጀመሪያ ዲግሪ የተማርኩት። መጀመሪያ ላይ እዛ ዲላ ስንገባ እኔ ፊዚክስ ወዳለሁ፣ ሳይንስ ወዳለሁ፣ ፊዚክስ ገባው። ግን እኛ ባችለር ኦፍ ሳይንስ ይሰጠናል ተብለን ነበር የገባን ኋላ ላይ ግን ሕጉ ተቀይረና ና ባችለር ኦፍ ኤጁኬሽን ተባለ። እኛ በጊዜው አመፅ እንዴት አስተማሪ እንሆናለን ብለን፣ አሁን ግን ወደ ኋላ ተመልሼ ሳየው የአስተማሪ ልጅ አስተማሪ መሆኑን ተቃውሞ የአስተማሪ ልጅ አስተማሪ ደስተኛ ነበረች እናቴ። ሲሄድ ግን አስተማሪነት እኮ ምናልባት ደ ተስፋዬ ደሞዙ ትንሽ ነው የሚል ነበራት። ግን ጥሩ ነበር። ዲላ ዩኒቨርሲቲ የመጀመሪያው ባች ነን ሲከፈት ለወታደር ማቋቋሚያ ለአካል ጉዳት ደርግ ያቋቋመው ነበር ቦታውን እና ስንገባ ምንም ነገር የለም ነበር። እባብ ሁሉ መኝታ ቤት ውስጥ፣ ጫማ ውስጥ ሁሉ እባብ ታገኝ ነበር። በጣም ያስፈራ ነበር። ግን ሰው ደግሞ የዲላ ሰው ምናልባት በዚሁ አጋጣሚ ዲላም እንደ ጎንደር አገሬ ነው። እዛ ብዙ ዓመት ኖር ያለው ትምህርት ከጨረስኩ በኋላ እዛው ስለሰራው ህዝቡ በጣም የሚወደድ ሰው ነው። በጣም በጣም የሚገርም አገር ነው ዲላ እዛ ነው ዲላ ነው የመጀመሪያ ዲግሪ የተማርኩት። ግን የዋን ስችል እንደነበረው ያ ማለት በትምህርት ዘርፍ ቀጠሉ ወይስ ወደ ሳይንስ ተዛወሩ? አይ እዛው የአመጽን አመጽንና እንማረን ብለን ወጣን። ስንወጣ በቃ ሄዱት ቤታችሁን ተባል። ስንወጣ የምንሄድበት ቦታ ለካ የለንም። እኛ ዝም ብለን ያመጽ ነው ያ ሁላችንም ኑሯችን ይታወቃል እኮ። ተመልሰን የምንሄድበት መንገባበት ቦታ የለም በዛ ጊዜ ሚኒስቴር የነበረው ዶክተር ተክለ ሃይማኖት ይባላል አስታውሳለሁ። መጣና ላነጋግራቸው፣ ምንድን ነው ችግራቸው ብሎ መጣ። እኛ ባችለር ኦፍ ኤጁኬሽን አንፈልግም ል እንዲ፣ እናንተ ምን ሆናችኋል? እኛ ከሁለት ዲግሪ ነው የምንሰጣቸው። በጊዜው አልገባንም ነበር። ለካ ዚህ አገር አንድ አስተማሪ ለመሆን ሳይንሱን ተምሮ እንደገና የማስተማሩን ደግሞ መማር አለበት። እነሱ ግን ሁለት ዲግሪ ሊሰጡን ነበር። ያው በጊዜው ያለመረዳት ነበር። ጨረስኩ፣ እዛው ትምህርቴን በጥሩ ውጤት ስለጨረስኩ እዛው ዩኒቨርሲቲ ውስጥ ማስተማር ጀመርኩ። ፊዚክስ አስተምር ነበረ። ከዛ በኋላ ከአስተማርነት ህይወቶ በኋላ ያለው ቀጣይ የስራ አለም ህይወቶም ሆነ የግል ህይወቶ ምን ይመስል ነበር? ዩኒቨርስቲ ውስጥ እዛው የግራጅዌት አሲስታንት ሆኜ አንድ አመት እንዳስተማርኩ የማስተርስ ትምህርቴን አዲስ አበባ ዩኒቨርሲቲ ለመማር ሄድኩ። ሁለት ሺ ላይ ነው በፈረንጅ የተመረኩት የነበር የመጀመሪያ ዲግሪን። ከዛ አንድ አመት አስተምሬ ሁለት አመት አዲስ አበባ ዩኒቨርሲቲ እንደገና በፊዚክስ ነው የተማርኩት አሁንም ማስተርስ ኦፍ ሳይንስ ኢን ፊዚክስ አገኘውና እንደገና ተመልሼ ወደ ሌላ ሄድኩ ለማስተማር። ብዙ ጊዜ ኢትዮጵያ እያለሁ አብዛኛውን ጊዜን የስራ ጊዜን ያሳለፍኩት ዲላ ዩኒቨርሲቲ ነው። ወይም ደቡብ ነበር መጀመሪያ ላይ የሚባለው፣ አላይ ዲላ ዩኒቨርሲቲ የሚባለው ነው። መጀመሪያ እንደጠላውት አይደለም ። አስተማሪነት በጣም ኖብል የሆነ የሚወደድ ስራ ነው። ሰውን መቅረጽ ነው። ከዛ በተጨማሪ ደግሞ ሰው ለማስተማር መማር አለበት። ማንበብ፣ ሁልጊዜ ማንበብ፣ ሁልጊዜ መመራመር። የሚመጡ ጥያቄዎች አሉ፣ ፈተና ሲፈተን። ሰውን ዝም ብሎ ፈተና አይወረወርም። ከዛ አኳያ አስተማሪነትን በህይወት ዘመኔ ተመልሽ መስራት የሚፈልገው ስራ እሱ ነው። በጣም እርግጥ፣ የትም ሀገር ቢሆን አስተማሪነት ብዙ የገንዘብ ጥቅም ላይገኝበት ይችላል፣ ግን የጆብ ሳትስፋክሽን አለው ከገንዘብ ውጭ ከታይ ከዛ በኋላስ ያለው ህይወተው ወደ አውስትራሊያ እስኪ መጡ ድረስ ምን ይመስል ነበር? ወደ አውስትራሊያስ እንዴ ሊመጡ በቁ? ግላ ዩኒቨርሲቲ እያስተማርኩ ያለው የአዲስ አበባ ዩኒቨርሲቲ የፒኤችዲ ትምህርት ተጀመረና እዛ እንደ አስተማሪነትም እንደ ተማሪነትም አንድ አመት እንደዚህ ቆየውና ሳየው ብዙ ፕሮግረስ የሚያደርግ አልሆነም። እዛ ያለው ግን ብዙ ቦታዎች የሄድ ነበር። ለኮንፈረንስ፣ ለአጫጭር ስልጠናዎች ሳውዝ አፍሪካ ሄጃለሁ። አውሮፓ ወደ ስድስት ሰባት የሚሆኑ ሀገሮች ሄጃለሁ። እና ብዙ ቦታዎች ስኮላርሺፕ አግኝቼ ነበር። አንዱ ያመለከትኩበት እዚህ ስዊምበርን ዩኒቨርሲቲ የሚባል ሜልበርን ሆቶርን ያለ እዛ አመለከትኩ፣ ተቀበሉኝ። ቢኮዝ ብዙ በተለይ አጫጭር ስልጠና የወሰድኳቸው ከኮምፒውተር ፕሮግራሚንግ ጋር የተያዙ ስለሆኑ እና በጊዜው በጣም የሚፈለግ ሙያ ስለነበር በቀጥታ ተቀበሉኝ። ስኮላርሽፕ ሳገኝ ፈረንሳይን በዛት በተመሳሳይ ጊዜ ስኮላርሽፕ አግኝቼ ነበር። ግን አንደኛ ወደ አውስትራሊያ የመጣሁበት ቋንቋው ከኛ ጋር ይመሳሰላል። እኛ የተማርነው በእንግሊዝኛ ነው። ፈረንሳይ ወይም አውሮፓ ብሄድ ግን እንደገና ሌላ ቋንቋ መማር ነው። በእርጅና ሌላ ቋንቋ መማር ሳይሆን እንዲያው ሌላ ነገር መስራት ይሻላል በሚል ነው አውስትራሊያን መርጬ መጣሁት። ሌላኛው አውስትራሊያ ያስመረጠኝ ሁላችንም እንዳየ ነው፣ ክሮኮዳይል ዳንዲን ነው እና አገሩን በፊልም ላይ እንዳየሁት ይሆናል አይሆንም የሚለውን አንዱም ጉጉቴ ውስጥ የነበረው እሱ ነው። አውስትራሊያ መጡ። ከዛስ የአውስትራሊያ የትምህርት ህይወቶ እንዴት ተከናወነ? አብዛኛው ተማሪ ወደዚህ አገር ሲመጣ ሰው ያውቃል፣ እንዲያው አትሊስት ኢንፎርሜሽን ይኖረዋል። እኔ ወደዚህ አገር ስመጣ ምንም ማቀው ምንም ምንም የሚባል ይሄ ነው የሚባል የሚጨበጥ ኢንፎርሜሽን አልነበረኝም። አስታውሳለሁ፣ ሪችመንድ ነበር ዩኒቨርሲቲው ለሁለት ሳምንት ሆቴል ከፍሎ ያስቀምጠኝ እና ወጥቼ ሳየው ገጠር ነው። እንደ ይሄ ነገር አውስትራሊያ ነው ወይስ ሌላ ቦታ ነው የሄድኩት? ወደ ጎንደር የሄድኩ ሁሉ ነው የመሰለኝ። ትምህርቱ ጥሩ ነበር፣ ግን መጀመሪያ ላይ በጣም አይሶሌትድ ነበርኩ። ሰው ጋርም አልገናኝም ሰውም አላቅም ነበርና እንዲሁ አገሬን ተመልሼ ሁሉ ለመሄድ ሁሉ ያሰብኩባቸው ጊዜዎች ነበሩ። በጣም በጣም በጣም ፈታኝ ጊዜ ነበር። እኔ የመጣሁበት ጊዜ ተማሪ ሆኖ የሚመጣ ብዙ ሰው የለም ነበር። አሁን ግን ሁለት መቶ ሶስት መቶ ፒኤችዲያቸውን ለመማር የሚመጡ ልጆች አሉ። አሁን ጊዜው ተቀይሯል። አስራ ስድስት ዓመት በፊት ማለት ነው። ያኔ ብዙ ሰው ስላልነበረ መንገድ እንኳን የሚመራ ሰው እንደዚህ አድርግ እንደዚህ አድርግ የሚል ሰው አለመኖሩ በጣም አስከፍቶኝ ተመልሼ የመሄድ እቅድ ነበረኝ። እርግጥ ብዙ ሰው እዚያ አገር ይኖራል ያንንም አላቅም ነበር። ኋላ ላይ ነው ቀስ ቀስ እያልኩ ብዙ ሰው ጋር መተዋወቅ የጀመርኩት። ትምህርቱ ግን ጥሩ ነበር። እንጆ ያድርገዋለሁ ትምህርቱን ትምህርት ህይወተው ከተጠናቀቀ በኋላ ወደ አውስትራሊያ በዚሁ መቅረቱን ምን ግድ አሰኞት፣ ወይም አይነት ውዴታ አድሮቦት ነው እዚህ ለመቅረት የበቁት? በቃ ካሳሆን ይሄ በጣም እኔ ማውራት መናገር የምፈልገው ደስ የሚለኝ ታሪክ ነው። እኔ በመጣው በጊዜ 2008 2005 ላይ ኢትዮጵያ ችግር የነበረበት ብዙ ደም የፈሰሰበት እኔም ብዙ ሰው ሲሞት ቆሜ ያየሁበት ብዙ ልብ የሚሰብር ነገር ያየሁበት ጊዜ ነበርና እዚህ ስመጣ በጊዜው ጠቅላይ ሚኒስቴር የነበረው ኬቨን ራድ እሱን ለመጣል የእናንተ ቴሌቪዥን ጨምሮ፣ ኤቢሲ ጨምሮ ፕራይም ሚኒስቴሩን ስለመቀየር በአደባባይ ሲያወሩ እኔ በጣም የፖለቲካ ኤክስፖዥር አለኝ፣ እሰማለሁ፣ አነባለሁ። ግን አውዝ ሪሊ ሾክድ ደግሞ አሁን ይህ ሀገር ደግሞ ሲበጠበጥ የት አባቴ ልሄድ ነው ብዬ በጣም ነኑ ሲሪየስ፣ በጣም ፈርቼ ነበር። በኋላ ላይ ፕራይም ሚኒስትሩ ተቀየረ። ትንሽ እምባውን ጠረቅ ጠረቅ አድርጎ ቤቱን ሄደ። እኔ ጠዋት በቃ ፖሊስ ወታደሩ መንገዱን ይሞላል ብዬ ነበር የፈራሁት። አንዳንድ ጊዜ እኮ ምን ሰማው ነገር አለ ስሙዝ ትራንዚሽን ይኖራል። ግን ያንና እኔ የነበርኩበት ሾክ እና እዚህ ያለው ሳየው በጊዜው ከብዶ ነበር። ምንም ነገር የሆነ የለም። ፕሮባብሊ እኔ ብቻ ነበርኩ፣ እንዲያውም በጠቅላይ ሚኒስቴሩ መቀየር የፈራው የደነገጠው። ምንም ኮሽ ያለ ነገር የለም። ከዛ በኋላ በቃ ይሄ ሀገር እውነት እግዚአብሔር የባረከው ቢሮክራሲው የሚሰራበት ዲሞክራሲ ያለበት ወታደሩን ማንም ማያዘው፣ ፖሊሱን ሄድና ግደል ሄድና ተኩስ ማይባልበት ሰዎቹም እንኳን አያዙም፣ ያንን እንኳን ለማድረግ ማንዴቱም ስለሌላቸው ህዝብ ላይ በቃ ከዛ በኋላ እኔ ከዚህ አገር መኖር የተሻለ ቦታ ልፈልግ እችላለሁ ግን የተሻለ ቦታ አገኛለሁ ብዬ አላሰብኩም። ምናልባት ሌላ የተሻለ ሀገር ሊኖር ይችል ይሆናል፣ ግን ያ ነው የኔ ፈርስት ኤክስፖዠር እና ይሄ ሀገር ሴፍ ነው፣ እኔም ብኖር ቤተሰቤም ቢኖረኝ ጥሩ ነው ለመኖርም ለማደግም ይሻላል የሚለውን ኦፍኮርስ፣ ሁሉም ነገር ደግሞ ስሙዝ አይደለም። ትምህርቴን ከጨረስኩ በኋላ እኔ መሰለኝ አሁንም ያው በእኛ በሀገራችን ሰው ተመርቆ ሲወጣ ሚደሊ ስራ የሆነ ሴኪሪድ የሆነ ስራ ያገኛል። እኔ አጋጣሚ አብሮኝ የተማሩ ልጆች አብዛኛዎቹ የኤዥያዎቹ ህንድ ወይም ቻይናዎቹ ናቸው። እነሱ ፕሮፌሰሮቻቸው የተለያየ ፕሮፌሰር ነበረን። ብዙዎቹ አክቲቭሊ እነሱን ስራ ይፈልጉላቸው ነበር እየተማሩ ያሉ። የእኔ ሰውዬ በጣም ብዙ ስራ ያለበት ብዙ ኃላፊነት ያለበት ሰው ስለሆነ እዛ ላይ ብዙ ኢንቮልቭመንት ያለውም እና አብዛኛውን ስራ መፈለጉንም መማሩንም በጉልበቴ ነው ምሰራው የነበር። ስራ ማግኘት አልቻልኩም። አውዝ ቬሪ ቬሪ ቬሪ ፍራስትሬትድ ምን እንደማደርግ አላቅም። ተምሬ ያለው እንግዲህ ሶስተኛ ዲግሪ ነው። ፒኤችዲን ጨርሼ ስራ አጣው ብልስ እንዲያው ምን ብዬ ለሰው እናገራለሁ? ብዙ ጊዜ ስራ ማግኘት አዋኪ የሚሆነው ፒኤችዲ ደረጃ ላይ ያሉ ሰዎች ናቸው። ከፕሮፌሽነል ሰዎች ውስጥ ልክ ነካ ሳይሆን አንደኛ የተማርኩት ፊዚክስ ነው። ብታጥፈው ብትገለብጠው እንደዚህ ይሆናል እዚህኛው ላይ ይገባል የምትለው ነገር አይደለም። ግን እኔ አንድ ከራሴም ድክመቱ አሁን ደግሞ ወደፊትም እኔ ማገኛቸውን ሰዎች መመክራቸው ምንድን ነው ከሰው ጋር መተዋወቅ ነው። ምንም ነገር ይሁን ትንሽ ይነስም ይብዛም፣ ከሰው ጋር መተዋወቅ በር ያስከፍታል። አንድ ጊዜ ሰው እግሩ መስሪያ ቤት ከገባ በኋላ ከዛ በኋላ ያለው ቀላል ነው የሚሆነው። እኔ አሁን የምሰራበት ቦታ የገባሁት ቮለንቲሮኛ እሰራለሁ እዛ ላይ የነበሩ ሰዎች እንዴ እንደዚህ አይነት ስራ እኮ አለ፣ እንደዚህ አይነት አመልከት ሲሉኝ፣ እነሱ ረድተውኝ ነው እዚህ የደረስኩት። ያን ግን የራሴ የተነሳሽነት ያስፈልገዋል። ስራ መፈለግ በጣም በጣም በጣም ከባድ ነው፣ አምሹር እኔ ብቻ ሳልሆን ሌሎቹም ከኔ በፊት የምነበሩትም በእኔ ጊዜ የነበሩትም ወደፊት መጡትም የሚቸገሩበት ነው። ዋናም ችግራችን መንስኤው ምንድን ነው? የጆብ ኤክስፔሪየንስ ነው የሚሉት እኔ ዩኒቨርሲቲ ውስጥ አስተምሬ ያለው ኢትዮጵያ ውስጥ ግን የሆነ ሰውዬ ደግሞ ኢንጂኔር ሆኖ ሌላ ኢትዮጵያ ውስጥ የሰራ ሊኖር ይችላል። እዚህ ሲመጣ የዚህ ሀገር ኤክስፔሪንስ የታለ ነው ሰው የሚጠይቀው። የዚህ ሀገር ኤክስፔሪንስ ደግሞ ሰው ሰጥቶኝ ካልገባው በሩን ከፍቶ በነፃ ሚሆን፣ በግማሽ ደሞዝም ስራ ብሎ ያንን ኦፖርቹኒቲ ካልሰጠኝ በስተቀር ዘልያንን ኤክስፔሪንስ ማምጣት አልችልም ያንን ኤክስፔሪየንስ እንዴት አድርገን ነው በተለይ ለእኛ ለወገኖቻችን፣ ለኢትዮጵያውያን እንዴት አድርገን ነው ያንን ኤክስፔሪየንስ የሚያገኙበትን ከሰው ጋር መተዋወቅ የሚችሉበትን የምናመቻቸው የሚለው እኔ ፓሽን ያለኝ በጣም ለወደፊቱ መስራት የሚገባን አብረን የሚያቆመን አንድ ሰው ሲያድግ ሌሎቹን ይዞ እንደሚነሳ እያሰብን በጋራ መስራት ያለብን ጉዳይ ይመስለኛል። እውቀት ሁልጊዜም ቢሆን በታለመለት መንገድ ባይሄድም አማራጭ ብዙ በርካታ በሮችንም ስለሚከፍት አሁን ወዳሉበትም ለመቀጠል ያ ራሱ የዛ ትሩፋት ነው። ሁለተኛም ሰዎች ሲመጡ እዚህ ሀገር የሚነገረው ያው ስለ ኔትወርክ ነው። ቀደም ተብሎ በእርግጥ የተሽሞነመነ ቃልም ሊሆን ይችላል። ያው የሀገራችን በዘመድ ስራ እንደምንለው አይነት ነገር ነው። አሁን ስ ያሉበትን የስራ ህይወት ስ በምን መልክ ያዩታል? ከዛስ የተማረቁበትን እንደገና ተመልሶ ለመግባት እቅዳል ወይስ ሌላ አቅጣጫ ይዞ ለመሄድ፣ ወይስ በዚሁ እንደገና ሌላ ሙያ አሁን ያሉበትን ኮርሶችን ወስዶ አጠናክሮ በዛው ለመቀጠል? በባንኩ ዓለም ወዴት ነው አሁን ያሉት ትልም? አሁን እየሰራ ያለሁት ናሽናል አውስትራሊያ ባንክ ውስጥ የሞዴል ዲቨሎፐር ነኝ። ሞዴል ዲቨሎፐር የነን ሪቴል ሞዴል ነው። ነን ሪቴል ካስተመር ማለት የቢዝነስ ካስተመሮች ሲመጡ ባንክ ውስጥ ሲመጡ የሚጠየቋቸው ጥያቄዎች አሉ። የፋይናንሽል ሪፖርታቸውን ያቀርባሉ። ማኔጀሩ ማን ነው? ማኔጅመንቱ ምንድን ነው? ምን ያህል ኤክስፔሪየንስ አላችሁ? እነኛን ኢንፎርሜሽኖቹን በሙሉ ሰብስቦ ለክሬዲት ሪስክ እና ለፕራይሲንግ የሚጠቀሙበት ሞዴል የምንሰራው የእኛ ቲም ነው። እኔ ያለውበት ቲም ነው። እኔ ከተማርኩበት ምን ያህል ይርቃል? ብዙ አይርቅም። የባንኪንግ ሲስተም ኦፍ ኮርስ አንድ ሰው ፊዚክስ ተምሮ ባንክ ውስጥ ሰራ ሲባል በብረት ጭንቅላቱን ተመትቶ ነው ወይስ ምንድን ነው ነገሩ ነው። እንዲያውም እናቴ ጋር ስናወራ ባንክ ነው የምሰራው ስላት፣ እሷ ያው የእኛ ሰው የሚመስለው ቴለር ነበር ክ መሰላለር አብዛኛው ባንክ ሲባል በቃ ሱ ኤግዛክትሊ እንደዛ። ቴለር ሳይሆን ባክ ኦፊስ ሄድ ኦፊስ ነው የምሰራው። የሞዴል ዲቨሎፕመንት ነው፣ የኮምፒውተር ፕሮግራሚንግ ነው አብዛኛው እርግጥ የቴክኖሎጂውንም ማወቅ ያስፈልጋል። ስለ ባንኪንጉ ማወቅ ያስፈልጋል። የዚህ አገር ባንኮች ደግሞ ሃይሊ ሬጉሌትድ ናቸው። አውስትራሊያ ውስጥ አራተኛው ትልቁ ባንክ ነው። ትልቅ ባንክ ከመሆኑ የተያያዘ የመንግስት ፕሮቴክሽንና ግዴታ አለበት። የእነኛን ህጎቹን ሁሉ ማወቅ ያስፈልጋል። ወደ ነሳለኝ ጥያቄ ስመለስ፣ አሁን የምሰራው ስራ ከተማርኩበት ጋር ፊዚክስ ባይሆንም ተመሳሳይ ነው። ኤግዛክትሊ ተመሳሳይ ነው። እኔ ፒኤችዲን የሰራሁት የሞዴል ዲቨሎፕመንት ነው የውሃን ባህሪ የሚገልጹ ሞዴሎች መስራት ነበር። ይሄኛው ደግሞ የሰውን ባህሪ የሚገልጹ እኛ የምንሰራው ሞዴል አንድ ሰው ብር ተበድሮ እኔ ለምሳሌ ከባንክ ሄጀ ብር ብበደር በመጪው አስራ ሁለት ወር ውስጥ ላልከፍል እችላለሁ። ፎር ኤኒ ሪዘን ባልከፍል ምን ያህል ነው ባንኩ ብር ማስቀመጥ ያለበት? ባንኩ የራሱ ብር የለውም። የሰው ብር ነው። የሰው ብር ተበድሮ የካሳውን ብር ተበድሮ ለእኔ ያበድረኛል እኔ ያልከፍልም ብል ካሳሁን ደግሞ ሄዱ ባንኩን ብር መልሱልኝ ቢላቸው ባንኩ ኬታምቶ ይከፍለዋል። ስለዚህ ያንን ብር ማስቀመጥ አለባቸው፣ ሪዘርቭ ማስቀመጥ አለባቸው። የክሬዲት ሪስክ ነው። ሌላኛው ደግሞ ለፕራይሲንግ የሚጠቀሙበታል። የኔን ባለኝ ፕሮፋይል በነገርኳቸው መሰረት የኔን ኢንትረስት ሬት ቻርጅ የሚያደርጉኝ ባለኝ የሪስኩ መጠን ነው። ጥሩ ደንበኛ አይደለም፣ ግን ችግር የለውም። ችግሩን ተቋቁመን ብዙ ብር ከከፈለን እንሰጠዋለን የሚሉበት ያን ያንን የሚሰራ ሞዴል ነው የምሰራው። እኔ አሁን በባንኪንጉ ላይ መቀጠል ነው ምፈልገው። እዚህም እኖራለሁ፣ ረዥም ጊዜ እኖራለሁ ብያስባለሁ። ምናልባት ሀገሬም ከሄድኩ ባንኪንግ ጋር በተያያዘ ብዙ አመት ሰርቻለሁ። አሁን ኦልሞስት ወደ አስር አመት ሰርቻለሁ እና ከዛ ጋር በተያያዘ እዚህ አገር ያየናቸው የለመድናቸው ኤክስፔሪንሶች አሉ ከባንኮች አሁን እንኳን ምሰራ አይመስለኝም፣ ግን ማስተማር እፈልጋለሁ እንዴት አድርጎ እንደሆነ እሱን በጊዜው የምናየው ይሆናል። ከዶክተር ተስፋዬ ይግዛው ጋር ያካሄድነው ቃለ ምልልስ በዚሁ አልተቋጨም። በቀጣዩ ክፍለ ዝግጅታችን እንደምን ከአውስትሬልያ ኢትዮጵያውያን ማህበረሰብ ጋር እንደተቀላቀሉ የቤተሰብ ምስረታና የወደፊት ውጥኖቻቸውን አንስተው ያጋራሉ። ما هبه رسام لا ما هبه